በኢትዮጵያ የኮሮና ቫይረስ በሽታ ምልክት የታየባቸው አስራ ስምንት ተጠርጣሪዎች የላቦራቶሪ ምርመራ ተደርገውላቸው ከቫይረሱ ነጻ መሆናቸው መረጋገጡን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። በኢትዮጵያ ውስጥ በቫይረሱ መያዙ የተረጋገጠ ሰው እስካሁን ያለመኖሩንም ተቋሙ ጨምሮ ገልጧል። ሙክታር ጀማል ዝርዝሩን ይዟል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ እንዳስታወቀው ከጥር 15 2012 ጀምሮ በቦሌ አውሮፕላን ማረፊያ በሰባቱ መግቢያዎች 191707 በላይ የሚሆኑ መንገደኞች በሙቀት ልየታ ያለፉ ሲሆን ከእነዚህም ውስጥ 4821 መንገደኞች በሽታውን ሪፖርት ካደረጉ ሀገራት የመጡ መሆናቸው ተገልጿል። በሁሉም ወደ ሀገር መግቢያ ጣቢያዎች 321555 በሙቀት መለያ ቦታዎች የኢቦላና ኮሮና ቫይረስ ወይንም ኮቪድ-19 በማጣራት እንዲያልፉ መደረጉ ተነግሯል። ከሳምንት በፊት ክትትል ሲደረግባቸው የነበሩ ግን 14 ቀናት የሞላቸው 390 ሰዎች ክትትሉ መጠናቀቁም ተገልጿል። በአሁን ሰዓት 829 የሚሆኑ ሌሎች ደግሞ ባሉበት ቦታ ሆነው የጤና ክትትል እየተደረገላቸው ነው ብለዋል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ። ነገር ግን አሁን በእኛም አንጻር አሰራሩን አዳጋች ሊያደርገው የሚችልና ምናልባትም ቆም ብሎ ከአየር መንገድም ከሚመለከታቸው አካላት ከኢሚግሬሽንም ስራዎችን ማየት የሚያስፈልግበን ሂደት ላይ ያለን ይመስለናል። በተለይ ከዚህ በፊት ስለ ቻይና ነበር ሲወራ የነበረው፣ አሁን ግን አድማሱን እያሰፋ የተለያዩ ሀገራት ከፍተኛ የሆነ ቁጥር ያለው ታማሚ እያስመዘገቡ ነው ያሉት። እንዲሁም አንድ መንገደኛ በቻይና ብቻም ሳይሆን የተለያየ ትራንዚት ተጠቅሞ ይገባል። ስለዚህ ያንን ፓስፖርቱን ብቻ በማየት ራሱ አንዳንዴ ሚስ ሊደረግ የሚችልበት ፖስቢሊቲም አለ። ምክንያቱም ኤሌክትሮኒክ ቪዛ ያላቸው ሰዎች ማነው ማህተብም ስለሌላቸው፣ ስለዚህ በተለይ በትራንዚት ከቻይና በቀጥታ በማይመጡ ወይም ደግሞ በሽታው ከተከሰተባቸው ሀገራት በቀጥታ የማይመጡ ግን የተለያዩ መዳረሻ መንገዶችን ተጠቅመው የሚመጡት ላይ በተገቢው መንገድ ቅንጅታዊ አሰራር ባለው መንገድ ለመስራት ስራዎች ተጀምረዋል። ነገር ግን አሁን በምናውቃቸው በሽታው ከተከሰተባቸውና በተለይ ደግሞ ከቻይና ለሚመጡት ግን በጣም በጣም ስትሪንጀንት በሆነ ሲስተም ውስጥ የሚያልፉበት ሁኔታ ነው ያለው። እንደውም አሁን ምንድን ያደረግ ነው በቀጥታ የኢሚግሬሽን ሰራተኞች ምናልባት ከውጭ ስንመጣ የምናየው የመጨረሻው ፓስፖርታችንን አሳይተን ማህተብ ተመቶልን ምንገባባት ቦታ አለች። እዛ ላይ ሲደርስ ማንኛውም መንገደኛ መጀመሪያውኑ የጤና ምርመራ ማድረጉን የኢሚግሬሽኑ ባለሙያ ራሱ ይጠይቋል። ካርድ አለች። ያችን ካርድ ያለያዘ ሰው እንዳልፍ ተደርጎ በተቻለ መጠን አንድን ሲስተም ቢያልፍ ሁለተኛው እንዲይዘው፣ ሁለተኛው ቢያልፍ ሶስተኛው እንዲይዘው ተደርጎ ነው ዲዛይን የተደረገው። ነገር ግን የሚመጡ ጥቆማዎች በጣም አበረታችና ያለንን ስራንም ደግሞ ለመፈተሽና ለማረም ስለሚረዳን እንዲህ አይነት በተለይ በጎ የሆኑ ምልከታዎች ቢጠናከሩ ጥሩ ነው የሚል እምነት አለን። በየጊዜው የበሽታው መረጃ እንደሚደርሰው የገለጸው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ካለፈው ሳምንት ጀምሮ አስራ ሁለት አዳዲስ ያልተረጋገጡ መረጃዎች ለኢንስቲትዩቱ የድንገተኛ ህብረተሰብ ጤና አደጋዎች ምላሽ ማስተባበሪያ ማዕከል እንደደረሱ ገልጿል። ሁሉም ጥቆማዎች ላይ ማጣራት ተደርጎ የበሽታውን ምልክት አለማሳየታቸውን ማረጋገጡን ዶክተር ኤባ አባተ ተናግረዋል። የቫይረሱ ስርጭት ከተሰማበት ጥር 15 2012 ጀምሮ እስካሁን ድረስ በአጠቃላይ 72 መረጃዎች ለኢንስቲትዩቱ ድንገተኛ የህብረተሰብ ጤና አደጋዎች ምላሽ ማስተባበሪያ ማዕከል ደርሷል ብለዋል። ዶክተር ኤባ በሁሉም ጥቆማዎች ላይ ማጣራት መደረጉንና ከጥቆማዎቹ አስራ ስምንቱ የበሽታው ምልክቶችን በማሳየታቸው እና የቻይና ጉዞ ታሪክ ስለነበራቸው በተለያዩ ጊዜያት በለይቶ ማ ማቆያ ማዕከል እንዲቆዩ መደረጋቸውንም ገልጿል። ምልክቱ የታየባቸውም አስራ አራቱ ሰዎች የላብራቶሪ ምርመራ ተደርጎላቸው ከቫይረሱ ነፃ መሆናቸው በመረጋገጡ ወደ ህብረተሰቡ እንዲቀላቀሉ መደረጉን የኢትዮጵያ ህብረተሰብ ጤና ኢንስቲቱት ዋና ዳይሬክተር ዶክተር ኤባ አባታ አስታውቀዋል። የተቋቋመ ግብረ ኃይል አለ፣ ለዚህ ለኮቪድ 19 የዋናውም ታስክ ፎርስ ቴክኒካል ታስክ ፎርሱ እዛ ውስጥ ውጭ ጉዳይ ሚኒስትር በራሱ ኃላፊዎች ይወክላል። ስለዚህ በየሳምንቱ በምናደርገው ውይይት ላይ አንደኛው አጀንዳ እንዴት እንደሆኑ ተማሪዎቹ በምን አይነት አግባብ ኤምባሲው እንደሚከታተል መረጃዎች እንግዲህ ከነሱ እያገኘን ነው። አሁን ባለን መረጃ አብዛኛው ሀገራት እንግዲህ ቻይና ላይ በተለይ ያለውም ሁኔታ የቁጥጥሩን ሁኔታ እየጨመረ ሲመጣ አዳዲስ የሚጠቁ ቁጥርም በተለይ ቻይና ውስጥ እየቀነሰን የመጣው እና ሌሎች ደግሞ በቻይና መንግስት እዛ ላሉ ተማሪዎቹም ሆኑ ሌሎች ግለሰቦች የሚሰጠውን ድጋፍ በማየት ሀገራት አሁን ኢቫኩዌት የማድረግ ፕሮሰሳቸውን ቆም ብለው እያዩት ነው ያሉት። አንዳንዱ ደግሞ በጣም በፈጠነ መንገድ የገቡት ደግሞ አስቸጋሪ ችግር ውስጥም እንደገቡ ያው ሁላችንም እናቅ ይመስለኛል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከክልሎች የድንገተኛ የሕብረተሰብ ጤና አደጋዎች ምላሽ ሰጪ ማዕከል አስተባባሪዎች ጋር በቅርበት እየሰራ መሆኑን ያስታወቁት ዶክተር ኤባ የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል በሲዲሲ አፍሪካ ድጋፍ ባለሙያዎቹ በድንበር ቅኝትና ኬዝ ማኔጅመንት ላይ ስልጠና እንደተሰጣቸው ገልጸዋል። እስካሁን ድረስ ኢትዮጵያ ውስጥ በቫይረሱ መያዙ የተረጋገጠ ሰው አለመኖሩን የገለጸው የህብረተሰብ ጤና ኢንስቲትዩት ህብረተሰቡ ይህንን አውቆ ሳይዘናጋ የበለጠ ጥንቃቄ እንዲያደርግም አሳስቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።